ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀመረ። በእስራኤል የስደተኞች መስቅልቅል ህይወትና ዕጣ፣ ለዓለም አቀፍ ሽልማቶች በበቃውና በአገር ውስጥ ክሶች ስለቀረቡበት ድፍረት ፊልም ወይም በዙሪያው ስለተነሱ ውዝግቦች ሌሎች ቅንብሮችም ይዘናል። ጤና ስጥልን ክብራትና ክቡራን አድማጮች፣ የዛሬ ረቡዕ ጳጉሜ 5 2006 ዓ ም ስርጭታችንን ከዋሽንግተን ዲሲ ስቱዲያችን ይዘን ቀርበናል። አስተናጋጃችሁ አሉ አከበደ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። ቫስኮ ቫለሪ ለቴክኒክ ምህንድስናው ተሰይመዋል። አድማጮች አሁን ለቀዳሚው የሰዓቱ የዓለም ዜና። ቆንጅታዬ ጤና ይስጥልኝ፣ እንደምናመሻችሁ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በመካከለኛው ምሥራቅ በእስላማዊ መንግስት ነውጠኞች ላይ ሀገራቸው ቸው በስፋት ወታደራዊ እርምጃ የምትወስድበትን ሁኔታ አስመልክቶ ያላቸውን እቅድ ለማሳወቅ እየተሰናዱ ናቸው። ሚስተር ኦባማ ዛሬ ረቡዕ ማታ በቴሌቪዥን በሚያሰሙት ንግግር ሽምቅ ተዋጊዎቹ በዩናይትድ ስቴትስ የብሔራዊ ጸጥታ ላይ የደቀኑትን ስጋት ያስረዳሉ። ምናልባትም በኢራቅና በሶሪያ የሚገኙት ነውጠኞች ጠንካራ ይዞታዎች ላይ በአየር ጥቃት መደብደብን ጨምሮ በምን አይነት እርምጃ ሊዋጓቸው እንዳቀዱ ያሳወቁበታል። ይህ በዚህ እንዳለ የውጭ ጉዳይ ሚኒስትር ጆን ኬሪ አዲሱ የኢራቅ ጠቅላይ ሚኒስትር ሃይደር አል አባዲ አዲስና የተለያዩ ወገኖችን ያሳተፈ አስተዳደር ይፋ በማድረጋቸውና ሀገሪቱ እስላማዊ መንግስት ነውጠኞችን ለመዋጋት በምታደርገው እገዛ መበረታታታቸውን አስረድተዋል። በምዕራብ አፍሪቃው የኢቦላ ወረርሽኝ የሞተው ሰው ቁጥር 2296 ደረሰ። ይህ ቁጥር ከአራት ቀናት በፊት ከወጣው አሀዝ በ200 የበለጠ መሆኑ ነው። በአምስት የምዕራብ አፍሪቃ ሀገሮች ውስጥ በኢቦላ ቫይረስ የተያዘው ሰው አጠቃላይ ብዛት 4300 መሆኑን የዓለም የጤና ድርጅት አስታውቋል። ይህ ቁጥር በወረርሽኙ የሞቱትንም የሚጨምር ሲሆን ከሞቱት ወደ 2300 ሰው መካከል ወደ ግማሽ የሚጠጋው ጉዳት የደረሰው ላይቤሪያ ውስጥ እንደሆነ ተነግሯል። ድርጅቱ ከትናንት በስቲያ በላይቤሪያን አስመልክቶ ባወጣው ሪፖርት እየተያያዘ ያለው ሰው ቁጥር በከፍተኛ ፍጥነትና ብዛት እየጨመረ መሆኑንም አመልክቷል። ጊኒና ሴራሊዮን ውስጥም እንዲሁ የበዛ ስርጭትና መተላለፍ እንደሚታይ ደብሊው ኤች ኦ አክሎ ገልጿል። ይህ በዚህ እንዳለ ምዕራብ አፍሪቃ ውስጥ በኢቦላ የተያዘ አራተኛው አሜሪካዊ ለሕክምና ሀገሩ ገብቷል። ቻይና ጦርነት በበጣጠቃት በደቡብ ሱዳን ለሚገኘው የተባበሩት መንግስታት ሰላም አስከባሪ ኃይል በመቶችዎች የተቆጠሩ ወታደሮችን ልትልክ እንደሆነ አስታውቃለች። በደቡብ ሱዳን የነዳጅ ዘይት ሀብት በከፍተኛ ሁኔታ የተሰማሩ የቻይና ኩባንያዎች እንዳሉ የሚታወቅ ነው። የቻይና የውጭ ጉዳይ ሚኒስቴር ትናንት ማክሰኞ ይህን ያስታወቀው ዘ ዋል ስትሪት ጆርናል ጋዜጣ ሀገሪቱ የደቡብ ሱዳን የነዳጅ ዘይት መስኮችንና የቻይና ሰራተኞችን እንዲሁም ዙሪያቸውን ያሉ ተቋማትን ለመጠበቅ ወታደሮች ልትልክ ነው የሚል ዘገባ ማውጣቱን ተከትሎ ነው። ጋዜጠኞች ላቀረቡላቸው ጥያቄዎች የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሁዋ ቹንግ በሰጡት ምላሽ ስለ ነዳጅ ዘይት የሚሆን ስለ ቻይና ኩባንያዎች ሳያነሱ ቻይና ዓላማዋ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የሰጠውን ስልጣን በጥብቅ መከተልና የግንባታ ሂደቶችን ማበረታታት ነው ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅት ታየን ለዜናው አመሰግናለሁ። ከምሽ ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ካለው የእሳቱ የዓለም ዜና ጋር ቆንጅትና አዲሱ ይመለሳሉ። አድማጮች አሁን ወደ ቀዳሚው ዘገባ እንለፍ። አንድ ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት በሀገራቸው እስርና እንግልት ሊጠብቃቸው ይችላል ያላቸውን በብዙ ሺህ የሚቆጠሩ አፍሪካውያን ስደተኞች ወደ አገራቸው በግድ ይመልሳል ሲል የእስራኤልን መንግስት ወንጅሏል። የአሜሪካ ድምጹ እስካት ቧብ ከኢየሩሳሌም ያጠናቀረውን ዘገባ ዝርዝር ቀጥሎ እናቀርባለን። ደቡባዊ እስራኤል በረሃ ውስጥ ካለው የሆሎት የስደተኞች ማቆያ ማዕከል ውስጥ ከሚገኙ ስደተኞች ውስጥ ቁጥራቸው ሁለት ሺህ የሚደርሱት አፍሪካውያን ጥገኝነት ጥያቄዎች ናቸው። ቀኑን ከቅጥር ግቢው መውጣት ቢፈቀድላቸውም በዚያው ቀን ሶስት ጊዜ ለባለስልጣናት ሪፖርት ማድረግን የግድ ነው። አራ ጎዳናውን ተሻግሮ ከሚገኘው የሳርሆኒም እስር ቤት ውስጥ ያሉት ደግሞ ቁጥራቸው አንድ ሺህ የሚጠጋ አፍሪካውያን ስደተኞች ከግቢያቸው ለቆ መውጣት የማይሞከር ነው። በሁለቱ የስደተኞች ማቆያ እስር ቤቶች የሚገኙት እነኚህ ጥገኝነት ጠያቂዎች ባለፉት ስምንት ዓመታት ጊዜያት ውስጥ ወደዚያች ሀገር ከገቡ የሚበዙት ሱዳናውያንና ኤርትራውያን ከሆኑባቸው ሀምሳ ሺህ አፍሪካውያን ስደተኞች ውስጥ ናቸው። ዓለም አቀፉ የሰብዓዊ መብት ተሟጋት ድርጅት ሂማራች ተጠሪ ቢል ቫን ኢዝቪል የእስራኤል መንግስት አገር እንዲለቁ ነው የሚፈልገው ይላሉ። ለስደተኞች እስራኤል ውስጥ የመቆየት ፍቃድ በሚሰጡና ነገር ግን ላልተወሰነ ጊዜ ታስረው እንዲቆዩ በሚያስገድዱ ወይም ወደ መጡበት ሀገር መላክን አማራጭ የሚያደርጉ በርካታ ህጎች ተግባራዊ ተደርገዋል። እንዲህ ያሉት ህጎች በሌላ አነጋገር ወደ መጡበት ቢመለሱ በተጨባጭ የመሳደድና ለአደጋ የመጋለጥ ስጋት ያለባቸውን ስደተኞች በግድ ወደ ሀገራቸው ለመላክ ከማስገደድ የሚቆጠሩ ናቸው። አንዳንድ እስራኤላውያን ግን ይሄን ግዙፍ ተደርጎ የሚገመት ፍልሰት ለአይሁዳዊቱ አገር ህልውና አደጋ ደቃኝ ይሉታል። የእስራኤል መንግስት ግብፅን በሚያዋስነው ድንበሩ አቅራቢያ መተላለፊያ የሚከለክል አጥር ገንብቷል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የድንበሩን መተላለፊያ ከመዝጋታችን አስቀድሞ ወደ አገር ውስጥ መግባት የቻሉትን ለማስወጣት ቆርጠናል። ግልጽ ማድረግ እፈልጋለሁ፣ እነዚህ ስደተኞች አይደሉም። እያወራን ያለነው በድንበር ሾልከው የገቡ ሥራ ፈላጊዎች ናቸው። ሕግ ፊት ለማቅረብ ቆርጠናል። ወደ አገራቸው ለመመለስ የሚገደዱ ሱዳናውያን የአስር አመት እስር እንደሚጠብቃቸው ስጋታቸውን ይናገራሉ። ብሔራዊ ውትድርና ሸሽቶ የተሰደዱ ኤርትራውያንም ተመሳሳይ ስር ይጠብቀናል ነው የሚሉት። ሰባት ሺህ ያህል ስደተኞች ግን ወደ እየመጡባቸው አገሮች በግድ ከመላክ አላመለጡም። ቫን ኤዝቬልድ ተገቢ ያልሆነ ያሉት ይህ ሕግ መለወጥ አለበት ነው የሚሉት። ስለዚህ ለእነዚህ ሰዎች ለአንድ ዓመት የሚቆይና የሚታደስ ለጅምላ እስር የሚያበቃ ሳይሆን ህጋዊ ሆነው በዚያች ሀገር መቆየት የሚችሉበትና የስራ ፈቃድ የሚሰጥ ከለላ ሊሰጣቸው ይገባል። በሱዳንም ሆነ በኤርትራ በየሀገሮቻቸው ያለው ሁኔታ እስኪሻሻልም በየጊዜው እንዲታደስ መፍቀድ። በሌላ በኩል አንዳንድ እስራኤላውያን አፍሪቃውያኑ ስደተኞች በቀያቸው እንዲኖሩ እንደማይፈቅዱ ሲናገሩ ሌሎቹ ደግሞ የገዛ ተሞክሯቸውን የስደት አጋጣሚዎቻቸውን በማስታወስ የእነሱ አጋር ሆነው ይቀርባሉ። ክብራትና ክብራት አድማጮች በ1131 መካከለኛ ሞገድ ከዋሽንግተን ዲሲ የሚተላለፈው የአማርኛው ቋንቋ የግማሽ ሰዓት ዝግጅታችን ይቀጥላል። ተከታዩ ቅንብር በዘረሰናይ መሀሪ ዲሬክተርነት በአንጀሊና ጆሊ ዋና አሰናጅነት ወደዚያ ከማለፋችን በፊት ሌላ ወቅታዊ ርዕስ ይኖረናል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ፕሬዚደንት ባራክ ኦባማ ባለፈው ሳምንት እንዳሉት የምዕራብ አፍሪካ ሕዝቦች እጅግ አስቸጋሪውን የኢቦላ በሽታ ሲዋጉ ዩናይትድ ስቴትስ በምልአትና በቁርጠኝነት አብራቸው የቆመች መሆኗን ማወቅ አለባቸው ብሎ ይጀምራል። የዛሬው ርዕስ አንቀጽ ይቀጥልና ኢቦላን ለማቆምና ሕይወቶችን ከመጥፋት ለማትረፍ ዩናይትድ ስቴትስና በመላው ዓለም ያሉ አጋሮቿ ከአፍሪካ መንግሥታት ሆስፒታሎችና በተለይ ደግሞ ኢቦላን በጀግንነት እየተጋፈጡ ካሉት የጤና ሠራተኞችና ዜጎች ጋር እየሠሩ መሆኑን ይናገራል። ኢቦላን ማቆም ከፈለጋችሁ ጭብጦችና እውነታዎቹን እወቁ። ኢቦላ በአየር አይጓዝም ወይም አይተላለፍም። ኢቦላ ወትሮ በምናደርገው ግንኙነት ወይም መነካካት አይተላለፍም። ኢቦላ የሚተላለፍበት ዋነኛውና በስፋት የሚታወቀው መንገድ የሕመሙን ምልክት ከሚያሳይ ወይም በኢቦላ ምክንያት ከሞተ ሰው የሚወጡ እንደ ላብ፣ ምራቅ፣ ደም የመሳሰሉ ፈሳሾችን ለመከላከያ በተዘጋጁ መሸፈኛዎች ባልተከለሉ እጆች በመንካት ወይም ለእነርሱ በግልጽ በመጋለጥ ነው። ኢቦላ በአብዛኛው ጊዜ ሲተላለፍ የሚታየው በኢቦላ ምክንያት የሞተ ሰው አስከሬን ሲገነዝ፣ ለቀብር ሲዘጋጅ፣ ሲሸኝና ሲቀበር መከላከያ ባላጠለቁ እጆች በመነካካት ወይም በኢቦላ ከታመመ ሰው በሚወጡ ማንኛቸውም አይነት ፈሳሾች የተነካኩ ቁሳቁስን በመነካካት ነው ይላል። ይህ የዩናይትድ ስቴትስ መንግሥት ርዕሰ አንቀጽ፣ ከባድ ትኩሳት ካጋጠመዎ ፈጥነው የሕክምና እርዳታ ይጠይቁ። ታመው ወዲያውኑ በሕክምና ተቋማት ውስጥ ከታከሙት ግማሽ የሚሆኑት መልሰው አገግመዋል፣ ድነዋል። በኢቦላ የተያያዘ ሰው ቢሞትቦ አስከሬኑን በተጋለጡ ወይም በአግባቡ ባልተሸፈኑ እጆችዎ ፈጽመው አይንኩ። በመሠረቱ እኮ ራስዎንም በአካባቢዎ ያሉ ሌሎች ሰዎችንም ለጉዳት ሳያጋልጡ ባህልዎንና ልማዶችዎን ጠብቀው መቀጠል ይችላሉ። ይህ ርዕሰ አንቀጽ ይቀጥልና እንዲህ ይላል ዩናይትድ ስቴትስ የጤና ጥበቃ ሰራተኞችን ከጉዳት ለመከላከል የሚውሉ የእጅ ጓንቶችን፣ ምግብ፣ ክሎሪን ማጠቢያና ማጽጃዎችን፣ የቤተ ሙከራና የምርመራ ክፍሎች መሣሪያና ድጋፍ፣ እንዲሁም ሌሎችም አስፈላጊ ግብአቶች በማቅረብ የአስር ሚሊዮኖች ዶላር ወጪ አደርጋለች። የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ብዙ አልጋዎች ያሏቸውን ተጨማሪ ክሊኒኮችን ለመገንባት በባለሙያዎችና አስፈላጊ ሰራተኞች ለመሙላት መሳሪያዎች ለማቅረብ ተጨማሪ 75 ሚሊዮን ዶላር ያወጣል። ይህ ገንዘብ ዩናይትድ ስቴትስ ካለፈው መጋቢት ጀምሮ ካወጣችው 21 ሚሊዮን ዶላር ሌላ የሚመደብ ነው። ሌሎች አስፈላጊ የሆኑ የባለሙያዎች የሥልጠናና አቅርቦቶች መዋጮዎችን የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከላት የውጭ ጉዳይ የመከላከያ፣ የጤናና የሰብዓዊ አገልግሎቶች ሚኒስቴር መሥሪያ ቤቶቿ መስጠታቸውን ይቀጥላሉ። ርዕሰ አንቀጹ በማጠቃለያው እንዲህ ይላል፦ የምዕራብ አፍሪቃ ህዝቦች ብቻቸውን እንዳልሆኑ ሊያውቁ ይገባል። አብረን የታመሙ ሰዎችን ከሙሉ ክብራቸው ጋር እናክማለን፣ እንንከባከባቸዋለን። አብረን ሕይወቶችን ከጥፋት እያዳንን ነው ሌሎችንም እያዳንን እንቀጥላለን። ሀገሮቻችን በተባበረ ጥረት የህብረተሰብ ጤናን ለማሻሻልና እንዲህ ዐይነት ወረርሽኞች ደግመው እንዳይከሰቱ ለማድረግ ብዙ መሥራት እንችላለን። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ ቀደም ብዬ ለማስተዋወቅ ጀምር አድርጌ ወደ ነበረው ቅንብር ነው የምናልፈው። በዘረሰናይ ብርሃኔ መሀሪ ዲሬክተርነት በአንጀሊና ጆሊ ዋና አሰናጅነት በዓለም ዙሪያ በመታየት ላይ ያለው ኢትዮጵያዊ ፊልም ድፍረት የታሪክ ባለቤትነት ክስ እንደተመሰረተበት የከሳሾች ጠበቃ አስታውቀዋል። ለህይወቴ ደህንነትና ዋስትና አላገኘሁም ታሪክን ለመናገር ወይም ይፋ ለማድረግ ያማከረኝ የለም። እንዲያውም ታሪኩን ያንቺ አይደለም ተባልኩ ስትል በአስራ አራት ዓመቷ ለጠለፋ ትዳር የተዳረገችውና የፊልሙ ታሪክ አንዷ መነሻ የሆነችው አበራሽ በቀለ በትላንትናው ምሽት ለዝግጅት ክፍላችን ገልጣለች። አቤቱታቸውን ለፍርድ ቤት ያቀረቡትን ሁለት ተከሳሾችና ጠበቃቸውን ሄኖክ ሰማ ጊዜር ትላንት ማምሻው ላይ አነጋግሮ ተከታዩን አቀናብረዋል። አንድ መጠንቀቅ ያለብን ነገር በእኛ ሙያ አንድን ሰው ሳናነጋግረው ሰውየው እንደዚህ አይነት በሽታ ይኖረዋል ብሎ ለማለት የሙያ ግዴታ አይፈቅድልንም። ግን አንተ በጋዜጠኝነት የተሻለ መብት አለህ። መጀመሪያ ሰውየውን ማናገር፣ ሰውየውን መጠየቅ ያስፈልጋል። ስዋሬዝን መነሻ አድርገን እንዲህ ያለ አመል ከህመም ጋር ይዛመዳሉ ወደሚለውና ጠቅላላው የአንጎል አሰራር የመረጃ አቀነባበር ያለውን ሁኔታ ነው የተመለከቱት። በቀጣይ ፕሮግራማችን አጉል በሚባሉ ባህርያትና በአእምሮ አሰራር ላይ ተከታታይ ቃለ ምልሶችን እናደርጋለን። ዶክተር ዮናስ እንዳለገዳ፣ በድጋሚ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። ክቡራትና ክቡራን አድማጮች ይቅርታ እንጠይቃለን። የቴክኒክ እክል ገጥሞናል። የቴክኒክ እክሉ እስኪስተካከል ድረስ ሙዚቃውን እየሰማን እንቆያለን። ラッキー。 توني قلتل بامتفالستك يا سلتك يا سلتك يا يا I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, i am sorry i am i am sorry i am sorry i am sorry i Say, lay in a hoop. You أشهب الرقة أشهب الرقة أشهب يا سيسان سيليا يا كرموسان يا كرموسان يا ናፍቆቱን ይገልጻል። በዓመት በዓል አስታኮ ነው ያለችው አስቴር አወቀ። በአስቴር አወቀ የአዲስ ዓመት ዜማ ጥቂት ደቂቃዎችን ወስድናል። አድማጮች፣ የገጠመን የቴክኒክ እክል እየተስተካከለ ነው። ለማንኛውም የቀረበውን ዝግጅት እስከምናሰናዳ፣ እነሆ አሁን ደግሞ ማናለሞሽን ንስማ ክቡራትና ክቡራን አድማጮች የቴክኒክ እክሉ ባሰብነው ፍጥነት መስተካከል አልቻለም። ለቀረን ዝግጅት በቂ ሰዓት አላገኘንም። በሚቀጥለው ጊዜ እናቀርባለን። ከምሽቱ ሶስት ሰዓት ላይ ታዲያ በመደበኛው ዝግጅታችን የአዲስ ዓመት ዋዜማ ዝግጅታችን ጠብቃችኋል። የአሁኑን በዚሁ ማጠናቀቃችን ነው። ስለተከታተላችሁ ዝግጅታችን እናመሰግናለን። መልካም ይሸጥ። This program has come to you from the Voice of America, Washington.